በኢትዮጵያ ከ750 ሺህ በላይ ስደተኞች ይገኛሉ። ከነዚህ ውስጥ አብዛኛዎቹ ሕፃናት ለአቅም አዳም ያልደረሱ እና ወጣቶች ናቸው። በተባበሩት መንግስታት ድርጅት በኩል ይህ ጉዳይ ትኩረት አግኝቶ በጋራ መስራት እንደሚያስፈልግ ግንዛቤው ተወስዷል። ስለዚህም ግዳጁ የሚመለከታቸው ሁለቱ ተቋማት የስደተኞች ጉዳይ ጽሕፈት ቤት በምህጻረ ቃሉ ዩኤንኤችሲአር እና የሕፃናት አድን ድርጅት ዩኒሴፍ በትብብር ለመስራት በሚያስችላቸው የስራ ድልድል ላይ የውል ሰነድ ተፈራረሙ። በስደተኞቹ ጉዳይ ኃላፊዋ ክሌማንቲን ንኩዌታ ሳላሚ በዘርፉ በሀገሪቱ ያለውን ሁኔታ አስረድተዋል። አስ ዩ ነው ኢትዮጵያ ዩ ኤን ኤች ሲ አር እንደሚታወቀው ሁሉ በኢትዮጵያ ለሚገኙት ለ750 ስደተኞች ሁሉ ድርጅታችን ኃላፊነት ያለበት ነው። ከእነዚህ ስደተኞች ውስጥ ደግሞ አብዛኛዎቹ ሕፃናትና ለአቅመ አዳም የደረሱ ወጣቶች ናቸው። የደቡብ ሱዳን ስደተኞች ጉዳይ ብቻን ብናይ እንዳስቸኳይ የሕፃናት አድን ተግባር ሆኖ የተሰመረበት ነው። ከዚህ ሁኔታ በመነሻነት ነው እንግዲህ በዘላቂነት መልኩ የግዴታችንን ተልእኮ መወጣት ያስፈልገው population የእነዚህ የነዚህ ዓለም አቀፉ ተግባራት በዘርፉ ያቀዱት ግዳጅ ምን ምን ላይ ያተኮረ ይሆን? it will have a technical support በመሰረታዊ አገልግሎት አቅርቦት እንደ ሕፃናት እንክብካቤ ከውሃ ጋር ተያያዥነት ካላቸው የንጽህና አጠባበቅ፣ የመጠጥ ውሃ እና የጤና አጠባበቅ እነዚህን በመሳሰሉት ተግባራት ላይ ትብብር በማስፈለጉ ነው። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ከዓለም አቀፉ የህፃናት አድን ድርጅት ከዩኒሴፍ ጋር አብረን በመሆን ነው ይህንን የህብረተሰቡን ክፍል የምንታደገው። እነዚህን መሰል ተግባራት ሲከናወኑ አዲስ ስለማይሆን በአሁኑ ወቅት በአዲስ መልክ በሰነድ መልኩ መፈራረሙ ለምን አስፈለገ? technical assistance ቀደም ሲል እንደገለጽኩት በርካታ ሕፃናትና ወጣቶች ስለሚገኙ ለእነሱ የትምህርት ገበታ ማዘጋጀት ግድ ስለሚል ነው። በእኛ ስር እስካሉ ድረስ ከሚቀርብላቸው መሠረታዊ ፍላጎት ሌላ በመጠለያ ውስጥ ናቸው ያላቸውን ጊዜ ተጠቅመው ወደ ትምህርት ገበታ እንዲያዘነብሉ ነው። ለዚህ ደግሞ ዩኒሴፍ ባለሙያዎች አሉት። ስለዚህ የጋርዮሹን ስራዎች አጠናክሮ መረባረብ አስፈልጓል። በእኛ በኩል ዘላቂ መፍትሄ የምንለው መጡበት ተመልሰው እዚያው የሚቋቋሙበትን ማመቻቸት ነው። በኢትዮጵያ በተያያዥ መልኩ የሳንባ ምች እና ተቅማጥ ህጻናትን እንደሚያጠቃ የሚገልጹልን ወደን ከዓለም አቀፉ ህጻናት አድን ድርጅት የዩኒሴፍ ብሔራዊ አስተባባሪ ዶክተር ኃይለ ማርያም ለገሰ ናቸው። አሁንም ቁጥራቸው የማይናቅ ህጻናት እየሞቱ ነው የሚገኙት። አራቱ አንዱ ህጻን በሳምባምች ና በተቅማጥ ነው የሚሞተው እና ወደ አንድ መቶ ሰማኒያ የሚሆኑ ህጻናት የሚሞቱ ሲሆን ከዚህኛው አንድ አራተኛ በእነዚህ ሁለት በሽታዎች ምክንያት እየሞቱ ነው። ብዙ ርቀት ተጉዘናል። ነገር ግን አሁንም እነዚህ ብዙ ስራ መስራት እንዳለብን የሚያመላክቱ ነው የምናገኛቸው። ይህን መሰል ሁኔታ ሲጠፋና ሲያገረሽ የቆየ ነው። በአሁኑ ወቅት እንደ አዲስ እንዴት ሊያገረሽ ይቻላል? ምግብ እጥረት ባለበት ክትባትም ዝቅተኛ በሆነበት ሁኔታ፣ እንዲሁም በጭስ መታፈንን እና ህጻናቱን ሰውነት መከላከያ ዝቅ ብሎ ሲገኝ ከድህነትም ጋራ ተያይዞ ከፍተኛ ጉዳት የሚያደርሱ በሽታዎች ናቸው። ስደተኞች መበራከት ለዚህ ወረርሽኝ ምክንያት እንደሆነ ይነገራል። ዶክተር ሀይለማርያም ስደተኞች በአካባቢው ባለው ህብረተሰብ ጫና ይፈጥራል። ስለዚህ እዛም እንክብካቤ እና ሕክምና ያስፈልጋል። ዩኒሴፍም ዩኤንኤችሲአርም ትብብር እየሰሩ ነው የሚገኙ ጌታቸው ተድላ ሀይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።